የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የዛሬ ረቡዕ ሰኔ አምስት 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ ያዝናቸውን ዘገባዎቻችንን እናስተዋውቃችሁ። የምዕራብ ሐረርጌ ዞኑን ኮሌራን የመከላከልና መቆጣጠር ስራ ውጤታማ እየሆነ ነው ብሏል። ያው አጠቃላይ እስከ ትላንትና አሁን ቀን ድረስ ኦልሞስት ሁለት መቶ አርባ አራት ኬስ ተመዝግቧል። የዞኑ ጤና ጥበቃ ኃላፊ የሆኑትን አቶ አህመድ መሐመድን ነው የሰማናቸው። ዝርዝሩን ከዜና በኋላ እናሰማችኋለን። በምዕራባውያን ዘንድ ውጤታማ የሆነውን ሚቱ የጸረ ጾታ ጥቃት ዘመቻ ተምሳሌት ያደረገ የኢትዮጵያውያን የበይነ መረብ መርሃ ግብርን እናስተዋውቃችኋለን። ይህንን ንቅናቄ ስንጀምረው በርቱ፣ ጎብዙ፣ ልክ ነው እንዳለንም ሰው በፍጹም የለም። ውሸታችሁን ነው የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይም ጠባሳ ለመጣል ብላችሁ ነው ብሎም የገረመውም ሰው አለ። ዲና ያደረገውም ሰው አለ። ሜቱ ኢትዮጵያ ከተሰኘው ድረገጽ መስራቾች መካከል አንዷ የሆነችውን ትእምርት ሽመልስ ነው የሰማችኋት። አብራችሁን ካመሻችሁ ከእሷ ጋር እያደረግነውን ቆይታ ትሰማላችሁ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ ቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ዩጋንዳ ውስጥ አንድ ልጅ በኢቦላ በሽታ መሞቱ ታውቋል። በዩጋንዳ ጎረቤት ሀገር ኮንጎ ከአንድ ዓመት በፊት ኢቦላ የገባ ሲሆን የድንበር ዘለል ጉዳይ እንደሆነ ተመልክተዋል። የአምስት ዓመት ዕድሜውን ሕፃን ዛሬ እንደሞተ የሀገሪቱ የጤና ጥበቃ ሚኒስትርን ጠቅሰው ያስታውቀው ዩጋንዳ ያለው የዓለም የጤና ድርጅት ጽፈት ቤት ነው ሕፃኑን በርካታ የቤተሰቡ አባላት ባለፈው ሰኞ ከኮንጎ ዲሞክራሲያዊ ሪፐብሊክ ወደ ዩጋንዳ ከገቡ በኋላ የታመመው ልጅ በምዕራብ የአገሪቱ ክፍል ወደሚገኘው ካጋንዳ ሆስፒታል ተወስዶ እንደነበረ የጤና ጥበቃ ሚኒስትር ዶክተር ጄን ሩት አሰንግ ገልጸዋል። የሱዳን የተቃውሞ መሪዎች አድማንና አልታዘዝምን እንቅስቃሴ ማካሄዱን አቁመው የሽግግር ካውንስል ለመመስረት ሲሉ ከወታደራዊ ገዢዎቹ ጋር ለመነጋገር እንደተስማሙ ትላንት ገልጿል። የሽግግሩ ወታደራዊ መማክርት በበኩሉ የፖለቲካ እስረኞችን ለመፍታት መስማማቱን የኢትዮጵያው ልዩ ልዑክ አምባሳደር መሀሙድ ድሪር ትናንት ካርቱም ላይ ለጋዜጠኞች ተናግረዋል። የዩናይትድ ስቴትሱ ልዩ መርማሪ ካውንስል ሮበርት ሙለር ባለፈው ዓመት በአሜሪካ የውስጥ ፖለቲካ እጃቸውን ዶለዋል በሚል የጠቀሷቸው የሩሲያ ወታደራዊ ተቋራጭ የክሬምሊን ተጽዕኖን በአፍሪካ ላይ ለማስፈን በሚያደርጉ ጥረት ቁልፍ ሰው ሆነው የወጡ መሆናቸው ተዘግበዋል። የሆንግ ኮንግ ተወላጁን ለክስ ወደ ውጭ የመላክ እቅድ ወይም ሀሳብን በመቃወም ዛሬ በግዛቲቱ መንግስት ዋና ጽህፈት ቤት አካባቢ የተካሄደ ሰፊ ህዝባዊ ተቃውሞ ከፖሊሶች ጋር ለመጋጨት ምክንያት ሆኗል። በመጨረሻም በምዕራብ ጉጂና በደቡብ ክልል አማሮ ወረዳ አዋሳኝ አካባቢዎች ለሶስት አመታት የዘለቀው ግጭትና ጥቃት ትናንትና በወረደ እርቀ ሰላም እንቅስቃሴ ተበጅቶለታል ተብሏል። የታጠቀ ኃይል የሚያካሄደውን የሰብአዊ ጥቃቶችን ለመከላከል የሚያስችል እርምጃ እየተወሰደ መሆኑን የምዕራብ ጉጂ ዞን አስተዳደር አስታውቋል። የአማሮ ወረዳ አስተዳደር በበኩሉ ለሶስት አመታት ተዘግቶ የነበረ መንገድ ለህዝብ አገልግሎት የመክፈትና የጽዳት ስራ በሁሉም መንግስታትና ክልል ህዝቦች መካከል ይከናወናል ተብሏል። አድማጮች፣ ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብራችሁን ቆዩ እንላለን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 የምትከታተሉት የጋቢና ቪ ዝግጅታችን ነው። ቀደም ሲል ወደ አስተዋወቅናችሁ ዘገባ ነው የምናልፈው። የምዕራብ ሐረርጌ ዞን ኮሌራን የመከላከልና የመቆጣጠር ስራ ውጤት እያሳየ ነው አለ። በኮሌራ በሽታና ክፉኛ ከተጠቁት አካባቢዎች አንዱ የሆነው የምዕራብ ሐረርጌ ዞን ኮሌራ እንዳይስፋፋ በመከላከልና ህሙማኑን በመርዳት ውጤታማ ስራ እየሰራ እንደሆነ ገልጿል። የዞኑ ጤና ኃላፊ የሆኑት አቶ አህመዲን መሀመድ በተለይ ለቪ እንደተናገሩት በዞኑ ትናንት ድረስ ሁለት መቶ አርባ የኮሌራ ህሙማንን መለየታቸውን ገልጸዋል። ሆኖም በየቀኑ የሚቀበሏቸው አዳዲስ ህሙማን ቁጥር እየቀነሰ እንደመጣም ተናግረዋል። አዲስ ቸኮል ነው ያነጋገራቸው፣ በተከታዩ ዘገባ ይዳስሰዋል። አቶ አህመዲን ከሚያብራሩበት ይጀምራል። በሀያ ሶስት ዜሮ ዘጠኝ ሁለት ሺ አስራ አንድ ስምንት ሳምፕል ወስደን ልከን ነበር። ነው ስቱል ማለት ነው ሰገራ ከዚህ ውስጥ አምስት ኮንፊርም ሆነው ተመልሶልናል ቫይቢሮ ኮሌራ ተብሎ ማለት ነው ኦገዋ መሰረት ነው ኮሌራ ዲከለር አድርግተን እንደ ክልላችንም እንደ ዞናችንም በሽታው ኮሌራ መሆኑን የተረጋገጠ በሀያ ሶስት ዜሮ ዘጠኝ ሁለት ሺ አስራ አንድ ወደ ስራ ያው ከዛ በፊትም እኛ በፕሮቶኮሉ መሰረት ነው እንጠቀመ የነበር ነው አጠቃላይ ኬዙ እንደዛ ነው የወረዳም ዝርዝሩ አለ ጭሮ ወረዳም ወደ ስልሳ አንድ ኬዝ አለ ሀያ ሰላሳ ስምንት አለ ኦዳ ቡልቱምና አስራ ሁለት አለ እነኚህ ህሙማን በአሁኑ ሰዓት ከሌላው የህብረተሰብ ክፍል ተለይተው ሕክምና ሕክምናና እንክብካቤ እየተደረገላቸው መሆኑን አቶ አመዲን አክለው ገልጸዋል። ኮሌራ ትሪትመንት ሴንተር የኮሌራ ሕክምና የሕክምና ማዕከል ውስጥ ያሉ ስሮ ዘጠኝ አለ እነሱ አስራ ሁለት ኦዳ ቡልቱምና አበዴሳ ከተማ ውስጥ አስራ ሰባት አለ ሌሎቹ ድኖ ወጥተዋል ማለት ነው። በዞኑ ለኮሌራ ህሙማን የህክምና አገልግሎት ከመስጠት ባሻገር የመከላከል ስራዎችም ተጠናክረው መቀጠላቸውን አቶ አህመድ ይገልጻሉ። ኮሌራ ሳይባል በፊትም እንደ ዞናችን ከዞን አመራር ጀምሮ ከወረዳ አመራርም ጀምሮ ባለሙያም ህብረተሰቡ በዚህ ለዚህ በሽታ እንዳያጋለ ኮሚኒቲ ኢንተርቬንሽን ስራ በብዛት ሰራ ነበረ። ኮሚኒቲ ኢንተርቬንሽን ማለት ህብረተሰቡ ግንዛቤ እንዲያገኝ የበሽታ መተላለፊያ መንገድ ምን እንደሆነ እንዴት እንዴት መከላከል እንደሚችል ህብረተሰብ ላይ ስራ ነበረ። ያው የመጣውን በሽተኛ ማከም ብቻ ሳይሆን እንደጤናም እየሰራን ያለ ነው። ጤና ባለሙያ ህብረተሰብ ውስጥ ወርዶ ከአመራር ጋር በመሆን ህብረተሰቡን በማንቀሳቀስ አንድ የውሃ ችግር አለ። እንደ ዞናችን መጠጥ ውሃ ችግር ጋር ታይዞ ያለውን ችግር ለማቅረብ ኬሚካል ይጠቀሙ ማለት ነው። ውሃ ጋር ብሻን ጋር አኳታ ለየ ሀውስሆልድ ለአንድ ወር ለአንድ ለሁለት ወር የሚሆነውን በፓርትነር ድጋፍ ያገኘነውን ኬሚካሎች ለህብረተሰቡ፣ የውሃ ማከሚያ ኬሚካሎች ማለት ነው፣ የውሃ ማከሚያ ኬሚካል ማለት ነው፣ እናከፋፈል ነበር እሱን እንዲጠቀሙ ሽንት ቤት ቤትን በቆፍሮ እንዲጠቀሙ ምግብ ከመብላት በፊትና ሽንት ቤት ደርሶ ከተመለሰ በኋላ ሰው እጁን በሳሙና ታጥቦ ራሱን መጠበቅ እንዳለበት ብዙ ስራ ህብረተሰብ ላይ ይሰራ ነበረ። ከተማ ውስጥ በመኪና በመዘዋወር የገበያ ቀን ህብረተሰቡ በተሰበሰባቸውባቸው ቦታዎችና ዋና ዋና ስፍራዎች በሽታ የበሽታውን ሁኔታ በሽታው ምን ወረዳ ውስጥ እንዳለ ምን ቀበሌ ውስጥ እንዳለ የበሽታ ሰውን እንደሚገል ሰው ደግሞ ከዚህ በሽታ ራሱን መጠበብ እንዳለበት በደንብ ሄልዝ ኤዱኬሽን ወይ የጤና ትምህርት ስንሰጥ ነበር። በዛ ሁኔታ ያው በአሁኑ ሰዓት አብዛኛው ያው ለምሳሌ ትላንት ሲወስድል ወዳ መጀመሪያ የተከሰተበትን ብነት ወደ አንድ ተመልሷል ማለት ይቻላል። ለየቀኑ በፊት ወደ ስዘጠኝ አስር ከዛ ሲገባ የነበረው አሁን፣ ብዙ ስራ በኮሚኒቲ ላይም ህብረተሰቡ በአመራር እና በጤና ባለሙያ በተሰራው ስራ በሽታው ከጊዜ ወደ ጊዜ እየቀነሰ መምጣቱን ነው የሚያሳየው፣ ማለት ነው። የምዕራብ ሐረርጌ ዞን የኦሮሚያ ክልል ከሶማሌ ክልል ጋር ግጭት ውስጥ ገብተው በነበሩበት ጊዜ የተፈናቀሉ በርካታ ሰዎች በመጠለያ ከሚኖሩባቸው ዞኖች አንዱ ነው። እነኚህ ተፈናቃዮች ከኮሌራ ከመጠበቅ አንጻርስ ምን እየተሰራ ነው ስንል አቶ አመዲንን ጠይቀናቸው ነበር። ያው ትኩረታችን፣ ዋና ትኩረታችን እነዛ የተፈናቃዮችን ወደ ቦታ የመመለስ ስራ ነው። በብዛት እንደ ዞናችን አሁን እየተሰራ ያለው ስራ ከዛ ጋር ታይ ያለው የመጠጥ ችግር ባለበት ቦታ በቦቴ ያመላለስ ሽንት ቤት ያው መጀመሪያውን ሆኖ ለነሱ በብዙ ፓርትነር ድጋፍ ያደሉ የተጠበቀለት ሽንት ቤት ተጠቀሙ ነው ያለ፣ ተፈርቶለት ማለት ነው። ውሃ ነበረ ችግሩ ያንን። ይሄ በሽታ ደግሞ እነሱ ጋር እንዳይገባ ብዙ ጥረት እያደረግን ነው። እነሱ ጋር እስካሁን በሽታም አልተገኘም። የኢትዮጵያ ማህበረሰብ ጤና ኢንስቲትዩት በኢትዮጵያ አራት ክልሎች ማለትም በኦሮሚያ፣ አማራ፣ ትግራይና አዲስ አበባ አምስት መቶ ሀያ አምስት ሰዎች በኮሌራ መጠቃታቸውንና ከነኝም መካከል አስራ አራቱ ከአማራ ሁለቱ ደግሞ ከኦሮሚያ ለሞት መዳረጋቸውን አስታውቋል። ኢንስቲትዩቱ በኦሮሚያ ውስጥ ባሉ አራት ዞኖች ሁለት መቶ ሰላሳ ስድስት የኮሌራ ህሙማን አሉ ቢልም የምዕራብ ሐረርጌ ዞን ብቻውን ሁለት መቶ አርባ አራት የኮሌራ ህሙማን መመዝገቡን ያስታወቀው ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ እናመሰግናለን። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ወደ ቀጣዩ ዘገባ እናምራ። በአማራ ክልል የተለያዩ አካባቢዎች ግጭት አስነስተዋል ተብሎ የተጠረጠሩ 224 ሰዎችን በቁጥጥር ሥር አውሎ ምርመራ እያካሄደ መሆኑን የክልሉ ጠቅላይ አቃቢ ህግ ትናንት አስታውቀዋል። አስቴር ምስጋናው ዝርዝር አላት። የክልሉ ጠቅላይ አቃቢ ሕግ ኃላፊ አቶ ምግባሩ ከበደ እንደተናገሩት ተጠርጣሪዎቹ የተያዙት በማስረጃ የተደገፈ መረጃ ስለተገኘባቸው ብቻ ነው ብለዋል። በተለይ በማዕከላዊ ና ምዕራብ ጎንደር ዞኖች አካባቢዎች ቀደም ሲል የተፈጸሙ የሰው ህይወት መጥፋት፣ መፈናቀል፣ ንብረት መውደም፣ የንብረት መዝረፍ፣ አስገዶ መድፈርም ጭምር ወንጀሎች ተጠያቂ የሆኑ ከ150 ያላነሱ ተጠርጣሪዎች ጉዳያቸው እየተመረመረ ተጠርጣሪዎቹም በማረሚያ ቤት የሚገኙበት ሁኔታ አለ። ከዛ ቀጥሎ በሁለተኛ ደረጃ አስከፊ ሊባል የሚችል ግጭት የተፈጠረው በኦሮሞ ብሔረሰብ አስተዳደር እና በሰሜን ሸዋ ዞን አካባቢ በተፈጠረ ግጭት ነው። በዚህ ረገድ ላለፉት ሶስት ወራት የምርመራ ስራ ስናካሄድ ቆይተናል። ከፌዴራል ፖሊስ፣ ከፌዴራል አቃቢ ህግ፣ ከክልል ፖሊስ፣ ከክልል አቃቢያን ህግ እንዲሁም ከኦሮሞ ብሔረሰብ አስተዳደር የዞኑ ፖሊስ ከኦሮሞ ብሔረሰብ አስተዳደር የዞኑ አቃቢ ህግ እንዲሁም ከሰሜን ሸዋ የዞኑ ፖሊስና የዞን አቃቤ ህግ ባሉበት ለሁለት ወር ያክል የምርመራ ስራ ሲከናወን ቆይቷል። በተካሄደው ምርመራ ማስረጃ ሳይሰማ አንድም ግለሰብ እንዳይያዝ አቋም ተይዞበት የተሰራ ሲሆን ማስረጃ ቀርቦባቸው በሚገባ የተመሰከረባቸው ሀምሳ ሰዎች እንዲያዙ ተደርጓል። የምርመራ ስራችን ለፍርድ ሊያቀርብ በሚችል አኳኋን እንደተጠናከረና ያለ ጥርጣሬ እንደተመሰከረባቸው እናምናለን። ለማንኛውም ግን ከመመርመር በተጨማሪ የቀረበው ማስረጃ ተከሳሾቹን ጥፋተኛ ሊያሰኝ ይችላል፣ አይችልም የሚለው በሙያው ባላቸው አቃብያነ ህግ እየተመረመረ የፍርድ ሂደቱ የሚቀጥል ይሆናል ማለት ነው። ከቤንሻንጉል ጉሙዝ የተፈናቀሉ እህት ወንድሞቻችን ተከትሎ በጃዊ በአዊ ዞን አካባቢ የተፈጠረው ግጭት ለአማራ ክልል አንድ የምርመራና ወንጀል የማጣራት ኃላፊነት የሚሰጥ ጉዳይ ሆኖ በመገኘቱ ምክንያት ጃዊ ውስጥ የምርመራ ስራ ጀምረናል። በዚህም የምርመራ ስራ ሀያ አራት አካባቢ የሚሆኑ ተጠርጣሪዎች ጉዳያቸው እየተመረመረ ይገኛል። እነሱም ተይዘው በማረቢያ ቤት ጉዳያቸውን የመመርመር ስራ በማከናወን ላይ ነው የምንገኘው። ከዚህ ጋር በተያያዘ ከወራት በፊት በምዕራብ ና በማዕከላዊ ጎንደር ዞኖች በተከሰተው ግጭት እጃቸው አለበት የተባሉ ተጠርጣሪዎችን ለማሸሽ የሞከሩ የመከላከያ ሰራዊት አባላት የምርመራ ሂደት ምን ላይ ይገኛል? ተብለው ከጋዜጠኞች ለተነሳው ጥያቄ አቶ ምግባሩ እንዲህ ሲሉ መልሰዋል። የመከላከያ ሰራዊቱ አባላት የፈጸሙት ወን ወንጀል በመደበኛው ፍርድ ቤት ሊታይ ይችላል ብለን በማመናችን ምክንያት ምርመራውን እያጣራ የሚገኘው የክልሉ ፖሊስና የክልሉ አቃቤ ሕግ ነው። ለመከላከያ የምርመራም ሆነ ለመከላከያ ወይም ለጦር ፍርድ ቤት የሚቀርብ ጉዳይ አይደለም በሚል አቋም ላይ ተመስርቶ ምርመራ እየተካሄደ ነው የሚገኘው። በዚህ ረገድ የመከላከያ ከፍተኛ አመራሮች ወንጀል ፈጽመው እስከተገኙ ድረስ ለፍርድ ይቅረቡ ለዚሁም የሚያስፈልገውን ማስረጃ በማቅረብ ረገድ መከላከያም ከጎናቸው ነው ብሎ በጋራ እየሰራ የሚገኝበት ሁኔታ ነው ያለው። ማስረጃዎቹ እንደተጠናቀቁ ለፍርድ ይቀርባሉ። ግለሰቦቹ ግን በስር ላይ እንደሚገኙ መግለጽ እወዳለሁ። አቶ ምግባሩ በመጨረሻ ያሰመሩበት ጉዳይ በአማራ ክልል በዋና ዋና ከተሞች ሳይቀር እየታየ ያለውን የጸጥታ መደፍረስ ለመቆጣጠርና የህግ የበላይነትን ለማስከበር የክልሉ መንግስት አዲስ የጸጥታ ሀይል ስምሪት እያካሄደ መሆኑን ገልጸዋል። በሌሎች የክልላችን ከተሞች ያለውን የጸጥታ ሁኔታ በተመለከተ ይህን ስራ በተደራጀ እንቅስቃሴ ለመመከት የጸጥታ ኃይሉ አዲስ ስምሪት ውስጥ ገብቶ ነው የሚገኘው። በዚህ ረገድ የክልሉ ፖሊስ ኮሚሽን በስሩ ያሉትን ሁሉንም ዲፓርትመንቶች በሁሉም አካባቢ ስምሪት በማድረግ በአዲስ የገባውንም የጸጥታ ኃይል ቀደም ሲል የነበረውንም እንደገና ሪፍሬሽ በማድረግ በሁሉም አካባቢዎች የተጠናከረ የጸጥታ ማስከበር ስራ እየተሰራ ነው የሚገኘው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴር፣ እንደ ዘገባዋ እናመሰግናለን። ተከታዩ ዘገባችን ሰሞኑን በማህበራዊ ሚዲያ ትናንትናና ና ዛሬ ሲያነጋግር የቆየ የአንዲት እናት ታሪክን አጭር ነው የምናሰማችሁ። የኢሊባቡር ዞን መቶ ከተማ ነዋሪ የሆነችው አልማዝ ደረሰ የ21 ዓመት ወጣት ናት። ሰኞ ጠዋት ሁለት ሰዓት ላይ የመጀመሪያ ልጇን ተገላገለች። ሁለት ሰዓት ተኩል ደግሞ የሁለተኛ ደረጃ ትምህርት ማጠቃለያ ፈተና ተፈተነች ሆስፒታል ውስጥ እያለች ቀኔ አልነበረም። በእርግጥ ቀኔ ከፈተና በኋላ እወልዳለሁ የሚለውን አስቤ ነበረ። ግን እግዚአብሔር ፍቃድ በእምነት ትናንት ሆነ እና ሁለት ሰዓት ላይ ነው ያለርኩት ከጠዋቱ። በጣም ተጨናንቄ ነበረ። በጣም በቃ ስለፈተና ነበር የማስበው እና እየተጨናነኩኝ ያመልጠኛል ብዬ ተስፋ ተቆረጥኩኝ። በኋላ መፈተን ትችያለሽ ናለ እዛ የትምህርት ቢሮ ባመጣ ድል ማለት ነው። በጣም ደስ አለኝ። ፈተና መፈተን ቻልኩኝ። ለሳት ለልቻ ለሳት ተኩላ ፈተና ተፈተን፣ በጣም ደስታ የምትሰማኝ፣ በጣም ደስ አለኝ። ምክንያቱም ይህን ሉ አመት ለፍጬበት በቃ በአንድ ቀን ፈተና ላልፈትና እንግዲህ በጣም ፍጨናነቅ ነበረ እና በዚህ አጋጣሚ ትምህርት ቢሮን በጣም ማመስገን እፈልጋለሁ። በጣም እንደዚህ አይነት እድል በመኖሩ ማለት ነው። የመጀመሪያውን ቀን ፈተና በሆስፒታል ውስጥ እቀጥሎ ያለውን ደግሞ ወደ ትምህርት ቤቷ ተመልሳ ፈተናዋን ወስዳለች። ዘገባዋን ያደረሰችን ፀሐይ ዳምጤ ናት። ከጋቢና ቪኦኤ ጋር ነው ያላችሁት አድማጮች፣ አብራችሁን ስለሆናችሁ እናመሰግናለን። ቀጣዩን ዘገባ ደግሞ ጽዮን ታስተዋውቃችኋለች ሚቱ እኔም በደል ደርሶብኛል በሚል የሚጠራው ዘመቻ በምዕራቡ ዓለም ስልጣናቸውን ሀብታቸውንና ዝናቸውን መከታ በማድረግ የወሲብ ጥቃቶችን ያደረሱ ሰዎችን በማጋለጥ ይታወቃል። ይህንን መብትን የማስከበር ሂደት በምሳሌነት የወሰዱ ወጣቶች ኢትዮጵያውያንና ትውልደ ኢትዮጵያ ላይ የሚደርሱ ወሲባዊ ጥቃቶችን የሚያጋልጥ ሚቱ ኢትዮጵያ የተሰኘ የበይነ መረብ መርሃ ግብር ጀምረዋል። ከመስራቶቹ መካከል አንዷ ትምህርት ሽመልስ ትባላለች። ከሀብታሙ ስዩም ጋር ቆይታ አድርጋለች። የመጀመሪያውን ክፍል ዛሬ እናሰማችኋለን። በጣም አመሰግናለሁ ትምህርት ሽመልስ እንግዳችን ሆነች ስለተገኘች። አንቺ እንግዲህ ማህበራዊ መገናኛ አውታሮችን የተለያዩ ለውጦችን ለመፍጠር ከሚጠቀሙ ወጣቶች መካከል አንዷ ነች። ብዙ ጊዜ የምትታወቂው ደግሞ በቤት ውስጥ በቤተ ዘመድና በመሰል የሚደርሱ ወሲባዊ ጥቃቶችን ወሲብ ትንኮሳዎችን የሚያጋልጡ ዘመቻዎችን በማነሳሳት ነው፣ በመጀመር ነው። ለምንድን ነው በዚህ ሀሳብ ላይ መንቀሳቀስ የፈለግሽው? እኔ ብቻዬን አይደለም ይሄን ነገር የመሰረትኩት ሁለት ሌሎች ልጆች አሉና ሶሻል ሚዲያ ላይ ብዙ ጊዜ የምናጠፋው ሶሻል ሚዲያ ላይ ነው። እኔ ብሎገር ነኝ፣ ብሎግ አረጋለሁ። አንቼን የሚል የራሴ ፔጅ አለኝ ስለራሴ ህይወት ተመክሮች የማካፍልበትና ሌሎችም ሰዎች አሁን ኢንተርኔት እና ሶሻል ሚዲያ ላይ ጊዜ እናጠፋለንና አንደኛዋ ከመስራቾቻችን አንደኛዋ ሌላ የግል ፔጅ አላት እና እዛ ፔጅ ላይ አነጋጋሪ ጥያቄዎችን በሶሳይቲያችን ውስጥ ኢትዮጵያን መሀል አንዳንድ ነገሮች እያነሳች ጥያቄዎች እየጠየቀች ሰዎች መልስ ይመልሱላታል ስክሪንሻት እያነሳች ፖስት ታደርጋለች። እንደሱ አይነት ልምድ ነበራት እና እዛ ላይ ነው የተጀመረው ይሄ ሁሉ ነገር ብዙዎቻችን አላሰብነውም ነበረ እናም የአርኬሊ እንትን ላይፍታይም ላይ የአርኬሊ ፕሮግራም ኤር ያረገ ጊዜ እኛ ሶሳይቲ ውስጥ ኢትዮጵያውያን ውስጥ እንደ አርኬሊ የመሰሉ ሰዎች አሉ ወይ? ሁ አር ደ አርኬሊስ ኢን አር ኮሚዩኒቲ ብላ ጀመረች። አርኬሊ እንደታወቀው የፖፕ አቀንቃኝ ነውና ከዕድሜ በታች ያሉ አንደር ኤጅ የሆኑ ለአቅመ አዳም ያልደረሱ ሴቶች ላይ ጥቃት በማድረስ የታወቀ ሰው ነው። ላይክ እንደዚህ አይነት ኬዞች አሉት። ከዛ በቃ ሀንድረድስ ኤንድ ሀንድረድስ፣ በመቶዎች የሚቆጠሩ ታሪኮች ሼር መደረግ ጀመሩ እዛ ፔጅ ላይ የሚያስደነግጥ ሁኔታ እና እኔም ፐርሰናሊ የገጠመኝን ነገሮች ሼር ለማድረግ እስከ ዛሬ ለቤተሰብ እያሰብኩ ለትዳሪ እያሰብኩ የተጨነኩ ያላወጣኋቸው ታሪኮች ነበሩኝና ኢምቦልድ እንድሆንኩኝ ድፍረት አገኘሁኝ። እኔም ታሪኬን ሼር አደረኩ። ከዛ ይሄ ነገር በጣም መወራት አለበት፣ አንድ ቀን ብቻ አውርተን የምናልፈው ነገር አይደለም። ሴት የሆነ ዴዲኬትድ የሆነ ለዚህ የተወሰነ ፔጅ ያስፈልገናል። ምንን በለው ሚቱ ኢትዮጵያ ምናምን ተብሎ ከዛ ነው ያደገው እና ሶስትነን መስራቾቹ ጥያቄህን ለመመለስ ለምንድን ነው እንደዚህ ያደረግ ነው አገን ሶሻል ሚዲያ ላይ በጣም ጊዜ ይጠፋል። ሰው ኢንፎርሜሽኑን የሚያገኘ አሁን ስልክ መያዝና ኢንተርኔት ብራውዝ ማድረግ ዴ ቱ ዴ ስራችን ነው። በሰአታት ነው የምናወጣው ጊዜ እና ሰውን ባለበት ቦታ መድረስ እንዳለብን ስለገባን ነው ሞር በሚጠቀመው ጋጀት ማለት ነው እንደዚህ መሰል ዘመቻ የሚያስጀምር አሳሳቢ ጉዳይ ነው ወይ? ይሄ በቤተሰብ ውስጥ በቅርብ ዘመዶች የሚደርሱ ወሲባዊ ጥቃቶች ና መሰል ጉዳዮች ይህን ያክል አሳሳቢ ደረጃ ላይ ደርሰዋል ወይ ብሎ የሚያስብ ሰው አለ። እስቲ ምን ያክል አሳሳቢ እንደሆነ የተወሰኑ ነገሮችን ጠቃቅሰሽ ንገሪ። በጣም በጣም አሳሳቢ ነው። በልጅነታቸው የደረሱ ነገሮች እስካሁን አምቀው ሳያወጡት በብዛት ደግሞ የኔ ጥፋት ነው ብለው ሼም ይዘው ጊልት ይዘው ማፈርን ይዘው አድገው ሕይወታቸው ላይ ደህና ደረጃ እንኳን ደርሰው ደስታና ሰላምን ኤክስፒሪንስ ማድረግ የማይችሉ ሴቶች በጣም በብዛት አሉ። ሼር ከተደረጉት ከተካፈሉት ታሪኮችም የተረዳ ነው። እሱን ነው። ልጆች በማይጠረጥሩት ሰው፣ ሊወደኝ ሊንከባከበኝ ይገባል ብለው በሚያስቡት ሰው ሴት ልጆች የሚደርስባቸው ጥቃት በየቤቱ በየጓዳው ያለ ነገር ነው። ይህንን ንቅናቄ ስንጀምረው በርቱ፣ ጎብዙ፣ ልክ ነው እንዳለንም ሰው በፍጹም የለም፣ ውሸታችሁን ነው። የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይም ጠባሳ ለመጣል ብላችሁ ነው ብሎም የገረመውም ሰው አለ። ዲና ያደረገውም ሰው አለ። ግን አንደኛ ኤቪደንስ የሚሆንልን ሼር የተደረጉት ታሪኮች ናቸው። ተመሳሳይነታቸው እነዚህ ነገሮች ታፍነው ሴቶቹ ወይም የሆነ ቦታ ተወስደው አብዳክት ተደርገው አይደለም እነዚህ ጥቃቶች የደረሱባቸው። በብዛት ሴቶች ብቻ አይደሉም፣ ባይ ዘ ወይ ወንዶችም ናቸው ያው የሴቶቹን ነው በብዛት ከቨር የምናደርገው እዛ ላይ ስለሆነ በጣም መስራት የሚያስፈልገን ብለን ስለምናምን እንጂ የሁለቱም ጾታዎች ችግር ነው። እና ታሪኮቹ ራሳቸው ይመሰክራሉ በጣም ለአስፈላጊነቱ እና ለአሳሳቢነቱ። ምናልባት የማህበራዊ ሚዲያ ዘመን መሆኑ የማህበራዊ ሚዲያ አማራጮች መብዛታቸው እንደዚህ ያሉ ሀሳቦችን አንስታችሁ ለመወያየት ኃይል ሆኖናል ብላችሁ ታስባላችሁ? በቀደመው ዘመን የማይደረግ አሁን ግን ቴክኖሎጂና እነዚህ አውታሮች መስፋፋታቸው ይህንን ሀሳብ ለማንሳት ምን ያክል ጠቅሟቸዋል? በጣም በጣም ትልቅ ጠቃሚነት አለው። ድሮ ሰው ሰብስበህ፣ በወረቀት ተናግረህ፣ በደብዳቤ ጠርተህ፣ በጋዜጣ አሳትመህ፣ ወይም ቲቪ ላይ ቀርበህ ሬዲዮ ላይ ቀርበህ ብቻ ማውራት የምትችላቸው እነዚህን ነገሮች በአንዴ አንድ ፖስት አድርገህ ታሪክ የሆነ ከሆነ ሰው ታሪክ መጥቶ ታሪኩን ዌብሳይት ላይ በማውጣት ወይም ኢንስተግራም ላይ ወይም ፌስቡክ ላይ በማውጣት ባይ ዘ ታውዘንድስ በጣም በደቂቃዎች ውስጥ ሺዎች የሚቆጠሩ ሰዎች ያዩታል። ማየቱ ብቻ ሳይሆን ደግሞ እዛው ላይ ጥያቄን በመጠየቅ የራሳቸውንም ታሪክ በመስጠት መልስም በመስጠት እርስ በርስ መማማር፣ እርስ በርስ ኢንተራክት የማድረግ ነገር አለ። ሶሻል ሚዲያ በጣም እኔ የወጣት ልጆች አሳዳጊ ነኝ ና በጣም ሶሻል ሚዲያ አታብዙ፣ ምን አይነት እድሜ መጣ ምናምን ምልም እናት ነኝ አደሴም ታይም ግን በዚህ በኩል ሳየው ግን በእንደዚህ አይነት አክቲቪዝሞች ወደፊት እንድንራመድ በጣም አስተዋጽኦ አድርጎልናል። የአንድ ዘመቻ ወይም የአንድ እንቅስቃሴ ውጤታማነት የሚለካው በማህበረሰቡ ውስጥ ወይንም ዘመቻው ባተኮረባቸው የማህበረሰብ አባላት ላይ የፈጠረውን ለውጥ በማየት ነው። ምን አይነት ለውጥ አምጥተናል እስካሁን ድረስ ብለሽ ታስቢያለሽ? በእናንተ በጀመራችሁት ዘመቻ ሰዎች የውስጣቸውን ለመተንፈስ መነሳሳታቸው አንድ ነገር ሊሆን ይችላል። ከዛ ውጭ ግን ጥቃት የፈጸሙ ሰዎች እንደዚህ ያሉ በደሎችን የፈጸሙ ሰዎችን ተከታትሎ ደግሞ ተገቢውን የሕግ ቅጣት እንዲያገኙ የሚያደርግ ማነሳሳት ሰርታችሁ ታውቃላችሁ ወይ? እንግዲህ ወደፊት ወደዛ ነው መሄድ የምንፈልገው። በጣም ስድስት ወራችን ነው ከጀመረን ይሄንን ነገር እና በጣም በኢንፈንሲው በልጅነቱ ያለ ሙቭመንት ነው። ግን በስድስት ወር ውስጥ መድረስ የቻልንባቸው ነገሮች ኢቨን ሀውስሆልድ ስም መሆን ኢትዮጵያ እንዳለ ማወቁ ሰው ታሪካቸውን ሼር ማድረግ መፈለጋቸውና የት እንደሚሄዱ ማወቃቸው ራሱ ትልቅ ወደፊት የሄድ ነው መንገድ ነው በአጭር ጊዜ ብዬ አስባለሁኝ። ሌሎች በዚህ በዚህ ሙቭመንት አካባቢ አረጋውያን የሆኑ አንጋፋ የሆኑ ሙቭመንቶች አሉ። እነ ሴታዊት እነ የሎ ሙቭመንት ከእነሱ ጋር በጣም በቅርብ ለመስራት ኢትዮጵያም ሄጄ ጎብኝቻለሁ ቢሯቸውና፣ በቅርብ ከእነሱ ጋር ፓርትነር ለማድረግና እነሱንም ለማገዝ ታጥቀን የተነሳንበት ሁኔታ ነው ያለው። አንድ ሴት እኔ ብቻ ነኝ ብላ በማሰብ ራሷን ትጎዳ፣ ራሷን ትበድል፣ ወይንም ራሷን ትኮንን የነበረች ሴት ታሪኬን፣ የሌላን ሰው ታሪክ አንብባ እኔም እኮ እንደዚህ ይሆኛለሁ ብላ ሶሊዳሪቲ ማግኘቱ ወይንም ሪሌት ማድረጉ ብቻ ሳይሆን እንደዚህ አይነት ነገር ሀፕን አድርጎባቸው ኦቨርካም አድርገው ሰርቫይቭ አድርገው ደህና ደረጃ ላይ የደረሱትን ሰዎችም ታሪክ በማየት ህይወቷን ማሻሻሏ በጣም ትልቅ ስቴፕ ነው ብለን እናምናለን። አምባሳደር መሀሙድ ድሪር ትናንት ካርቱም ላይ በሱዳን የሽግግር ወታደራዊ ምክር ቤት ላይ እስረኞችን ለመፍታት መስማማቱን በተመለከተ መግለጫ ሰጥተው ነበረ። እየተደረገ ያለውን ውይይት በተመለከተ ለዘጋቢያችን እስክንድር ፍሬው አጠር ያለ ማብራሪያ ሰጥተውታል። በጣም አመሰግናለሁ ስለ ጊዜዎት አምባሳደር መሀሙድ ድሪር የጠቅላይ ሚኒስትር አብይ አህመድ የሱዳን ልዩ መልክተኛ። የሱዳን ወታደራዊ የሽግግር ምክር ቤትና ተቃዋሚዎቹ ከዚህ በፊት ተቋርጦ የነበረውን ውይይት ለማስቀጠል በአምስት ነጥቦች ዙሪያ ከመግባባት ላይ መድረሳቸውን ለመገናኛ ብዙኃን ገልጸዋል። ድርሶ ምንድን ናቸው እነዚህ ነጥቦች? እዚህ ላይ የተደረሰው ውስጥ የጠቅላይ ሚኒስትሩን ጉብኝት ተከትሎ ነው ወይ? አምባሳደር እዚህ ላይ የተደረሰው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ የፖለቲካ ሀይሎችን ካነጋገሩና ለማቀራረብ ባደረጉት ጥረት ምክንያት ነው። ይህንኑ ተከትሎ በዛ ላይ በመገንባት ሁሉንም ወገኖች የማነጋገር ስራ ተሰርተዋል። በእኛም በኩል እና በሚስዮኑ የተደረሰበት አሁን ባለንበት ደረጃ ላይ ሁለቱም ወገኖች አንዱ ሌላውን የመውቀስና ስም የማጥፋት ዘመቻው እንዲቆም፣ በዋናነት ደግሞ የኢትዮጵያን አደራዳሪነት በበጎ አይን የማየት ሁኔታ አለ። ይህ በፖለቲካ ፓርቲዎቹ እንዲሁም ችግሩ የመከላከያ ምክር ቤት ብቻ ሳይሆን በሕዝቡም ዘንድ በሰፊው እየተንጸባረቀ ያለ አስተሳሰብ ነው። ሌሎቹ መሰረታዊ ነጥቦች ከዚህ በፊት የተጀመረው ድርድር ከቆመበት ለማስቀጠል ነው። ይሄ በመርህ ደረጃ በዚህ ጉዳይ ላይ ተስማምተዋል። ይሄ ማለት ግን ጉዳዩ ተቋጭተዋል አልቋል ማለት ሳይሆን ወደ ድርድሩ ለመግባት ፍላጎት የማሳየት እና ይህንን በጎ ፍላጎት ለዓለም አቀፉ ማህበረሰብ ለማሳወቅ ነው። በዚሁ መሰረት የተቃውሞ ሀይሎች የለውጥ እና የነጻነት እንቅስቃሴ የተባሉቱ በየአካባቢው ያደረጓቸውን የህዝባዊ አመፅ እና ከዛ ጋር ተከትሎ የመጣ የመንገድ የማዝጋት ሁኔታዎች አቁመዋል። ጊዜያዊ ምክር ቤትም እንደዚሁ እስር ላይ የነበሩ የፖለቲካ እስረኞችን ከእስር ለቀዋል ይሄ በጎ ሆኖ የሚታየን ለድርድሩና ለውይይቶቹ አመቺ ሁኔታዎችን ይፈጥራል የሚል እምነት አለን ይህ ተለቋል እስረኞቹ ለቋል ሲሉ ተስማምተዋል ነው ተለቋል ተለቋል እዚህ ላይ አምባሳደር ከመግባባት ላይ ተደርሷል ውይይቱን ለመጀመር ሲባል መቼ ይጀመራል ማለት ነው ውይይቱ ውይይቱ ትናንትና ቢጀምር ደስታውን አንችለውም ማለት ከዛሬ ትናንት ቢጀምር ደስታውን አንችለውም። ነገር ግን በቅርብ ጊዜ ይሄው አሁንም፣ ዛሬም ሁለቱንም ወገኖች የማነጋገር ስራ እየተሰራ ነው፣ እየቀጠልንበት እንሄዳለን ማለት ነው። እስክንድር እናመሰግናለን። አድማጮች የዚህ ቃለ ምልልስ ሙሉ ክፍል በምሽት የመጽሔት መሰናዳችን ይሰማል። ምንም እንኳ ይሄ ሙዚቃ ዓመት ባላችንን የሚያደምቅ አስደሳች ሙዚቃ ቢሆንም ዛሬ ግን አሳዛኝ ነገር ሰምተናል። ድምፃዊና ተወዛዋዥ እቴነሽ ግርማ በዛሬው ለት የቀብር ስነ ስርዓቷ ተፈጽሟል። ቴነሽ ግርማ የድምፃዊ ደመረ ለገሰ ባለቤትም ናት። አዎ አዎ፣ እንግዲህ ቴነሽ የደመረ ለገሰ ባለቤት ናት። በአንድ ወቅት ባቋቋሙት በአንድ አማካኝነትም በአማርኛና በአፋን ኦሮሞ የተለያዩ ዘፈኖችን እየሰሩ አብረው በተለይ የበዓል ዜማዎችን በመስራት ይታወቃሉ። እንግዲህ አርቲስት ቴነሽ ግርማ ባደረባት ምክንያት ስትረዳ ቆይታ በተወለደች በአብሳ ሁለት ዓመቷ ከዚህ ዓለም በሞት መለየቷ በሀገር ውስጥ መገናኛ ብዙሃን ተዘግቧል። የቀብር ስነ ስርዓቷም ዛሬ በቅዱስ ገብርኤል ቤተክርስቲያን ነው የተፈጸመው። እንግዲህ አርቲስት ቴነሽ በ959 ዓ ም በደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ የተወለደችው ከዚያም ደግሞ ከ9 ዓመቷ ዓመቷ ጀምራ በአዲስ አበባ ከተማ ነው የኖረችው የ ሶስት ልጆች እናት ናት። እና እንግዲህ ለአርቲስቱም ለቤተሰባቸው፣ ለእርሷም ለመላ ቤተሰቦቿ መጽናናት እንዲልክ እንመኛለን። ትንሽ ለማስታወሻ ያክል ይሄ ዜማ የአውድ አመት ዜማ አብረው ከደመረ ለገሰ ጋር የሰሩት ዜማ ነው። እስቲ አድማጮችን ከሱ ጋር እንተዋቸው። በእኛ በኩል ግን የዛሬ ጋቢና ቪኤ ጉዟችን በዚሁ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ስዩምና ጽዮን ግርማ አስተናጋጃችሁ ነበር። ፋሲል ገበዬው ዛሬ የድምፅ ምህንድስናውን ሲከውንልን ነበረ። የቴክኒክ መሀንድሱ ደግሞ ኮርኔልየስም አብሮን ነበረ። ከዚሁ ዜማ ጋር እንተዋችኋለን። KUN RADIO know how